መጽሐፍ ቅዱስ ለሕፃናት አቅራቢዎች። የመጀመሪያ ፋሲጋ። ሴትዮዋ ጭወት በሞላበት ከፍታ ስር ላይ ቆማ አይኗንም ወደ ላይ በማሻቀብ የሚያስፈራራ ነገር ታይ ነበር። ልጇም ሞቷል። እናቱ ማርያም ትባል ነበር። እሷም ኢየሱስ በሚስማር ተቸንክሮ በተሰቀለበት ቦታ ነበረች። ይህ ሁሉ እንዴት ሊሆን ይችላል? ኢየሱስ እንዴት ይህን መልካም ሕይወት በእንደዚህ አይነት አሳዛኝ ሁኔታ እንዲጠናቀቅ ያደርጋል? እግዚአብሔር እንዴት ልጁን በሚስማር ተቸንክሮ እንዲሞት ፈቀደ? በማንነቱ ኢየሱስ ኀጢአት ሠርቶ ነበር? እግዚአብሔር ተሳሳተ? ፈጽሞ እግዚአብሔር አልተሳሳተም። ኢየሱስ ፈጽሞ ኀጢአትን አልሠራም። ኢየሱስ አንድ ቀን በኀጢአተኛ ዐመፀኛ ሰዎች አማካኝነት ለመስቀል ሞት አልፎ እንደሚሰጥ ያውቅ ነበር። ኢየሱስ ሕፃን ሆኖ እንኳን ሽማግሌው ስምዖን ለማርያም ሐዘን ከፊት ለፊት እንደሚጠብቃት ተናግሯታል። ኢየሱስ ከመሞቱ ከጥቂት ቀናት በፊት አንዲት ሴት መታ እግሩን ሽቶ ቀብታው ነበር። ገንዘቧን እያባከነች ነው በማለት ደቀ መዛሙርት አጉረምርመው ነበር። ኢየሱስም እሷ መልካም ሥራ ሰርታለች አለ። ለቀብሬ እንዲሆንም አድርገዋለች አለ። ይህ እንዴት አይነት አዲስ ቃል ነው? ከዚህም በኋላ አይሁድ ከ12ቱ ደቀ መዛሙርት አንዱ ኢየሱስን በሰላሳ ብር አሳልፎ ለመስጠት ከአንድ ካህን ጋር ተስማማ። ባይሁዳውያን የቂጣ በዓል ኢየሱስ የመጨረሻውን እራት ከእነርሱ ጋር በልቶ ነበር። ለእነርሱም ስለ እግዚአብሔርና ስለ ገባው ቃል ኪዳን የሚገርም ነገር ለሚወዱት ሁሉ ነገራቸው። ኢየሱስም ዳቦውን ቆርሶ ጽዋውን አንስቶ ሰጣቸው። ይህም የኢየሱስን የሥጋውንና የደሙን ምሳሌ በወሰዱ ጊዜ የኀጢአትን ይቅርታ እንደሚያገኙ ለማስታወስ ነው። ኢየሱስም ለተከታዮቹ አሳልፈው እንደሚሰጡት ከነገራቸው በኋላ ሁሉም ተበታትነው ከፊቱ ሸሹ። እኔም አልሸሽም በማለት ጴጥሮስ ተናገረ። ኢየሱስም ዶሮ ከመጮው በፊት ሶስት ጊዜ ትክደኛለህ አለው። ከዚያ ምሽት በኋላ ኢየሱስም ለመጸለይ ወደ ጌትሴማኒ አትክልት ስፍራ ሄደ። ከሱ ጋር የነበሩት ደቀ መዛሙርቱ አንቀላፉ። ኢየሱስም በሰማይ የምትኖር አባት ሆይ ብትወደሱ ይቺ ጽዋ ከኔ ትለፍ፣ በፍጹም እኔ እንዳልኩት ሳይሆን አንተ እንደወደድከው ይሁን አለ። ወዲያው ብዙ ሰዎቹም ወደ አትክልቱ ስፍራ መጡ። መሪያቸውም ያስቆሮቶ ይሁዳ ነበር። ኢየሱስም ምንም አላለም። ነገር ግን ጴጥሮስ የአንዱን ጆሮ ቈረጠው። ወዲያው ኢየሱስም የሰውየውን ጆሮ ነግቶ ወዲያውኑ ፈወሰው። ኢየሱስም መታሰሩና በሰዎች መያዙ የእግዚአብሔር ፈቃድ እንደሆነ ያውቅ ነበር። ኢየሱስንም ከያዙት በኋላ ወደ ሊቀ ካህኑን ቤት ወሰዱት። እዚያም የአይሁድ መሪዎች የሆኑት ኢየሱስ መሞት አለበት ይሉ ነበር። አቅራቢያው ጴጥሮስ በአንዲት ገረድ አጠገብ እሳት ሞቅና የሚሆነውንም ሁሉ ያይ ነበር። ሦስት ጊዜ ሰዎች እንዲህ ሲል ጠየቁት፣ ከኢየሱስ ጋር ነበር ካሉት። ሦስት ጊዜም ጴጥሮስ አልነበርኩም ብሎ ካደ። ከዚያም በኋላ ብዙ ሕዝብም መጡ። የእግዚአብሔርን ድምፅ የሚመስል ለጴጥሮስ ሲመጣለት ኢየሱስ ብሎት የነበረውን ጴጥሮስ አስታውሶ ምርር ያለ ልቅሶ አለቀሰ። ይሁዳም ይቅርታ ጠየቀ። ኢየሱስ ምንም አይነት ኀጢአት ወይም በደል እንደሌለበት ያውቅ ነበር። ይሁዳም የሸጠበትን ሰላሳ ብር መልሶ አመጣው። ነገር ግን ካህናት አልተቀበሉትም ነበር። ይሁዳም ገንዘቡን መሬት ላይ ወረወረው። ከዚያም ወጣና ራሱን አጠፋ። ካህናቱም ኢየሱስን ጲላጦስ ፊት አቀረቡት። እሱም የሮማ ገዢ ነበር። ጲላጦስም እንዲህ አለ፣ በዚህ ሰው ላይ ምንም አይነት ስህተት አላገኘውበትም። ነገር ግን ህዝቡ ጩኸታቸውን በመቀጠል ስቀለው፣ ስቀለው አሉት። በመጨረሻም ጲላጦስ ኢየሱስን ሰቅሎት እንዲሞት ተወሰነ። ወታደሮቹም በጥፊ ይመቱትና ያንገላቱት ነበር። በፊቱም ምራቅ እየተፉበት ይገፉት ነበር። በጭንቅላቱም ላይ የሸዋክሊል ደፍተውበት ነበር። ከዚያም እጆቹን በእንጨት መስቀል ላይ በሚስማር በመቸንከር ሰቀሉት። ኢየሱስ ሁል ጊዜ እንደዚህ አይነት ሞት እንደሚጠብቀው ያውቅ ነበር። ሁልጊዜም የእርሱ መሞት በእርሱ የሚያምኑት ሁሉ የኃጢአትን ይቅርታ ሊያገኙ እንደሚችሉ ያሳስብ ነበር። ሁለት ወንበዴዎች በኢየሱስ አጠገብ ተሰቅለው ነበር። አንዱ በኢየሱስ ስላመነ መንግሥተ ሰማያት ገባ፣ ሌላው ግን ስላላመነ አልገባም። ከሰዓታት ስቃይ መከራ በኋላ ኢየሱስ ተፈጸመ ብሎ ሞተ። ስራው ተከናውኗል። ጓደኞቹ የቀበሩት ለብቻው ነበር። የሮማ ወታደሮች መቃብሩን በማተም በመዝጋት ይጠብቁት ነበር። ማንም ሰው ሊገባ ወይም ሊወጣ አይችልም ነበር። ይህ የታሪኩ መጨረሻ ከሆነ ምን ያህል አሳዛኝ ነው! ነገር ግን እግዚአብሔር አንድ ድንቅ ነገር አድርጓል። ኢየሱስ ሞቶ አልቀረም። በሳምንቱ መጀመሪያ ቀን በማለዳ አንዳንድ የኢየሱስ ደቀ መዛሙርቶች ድንጋዩ ተንከባሎ አዩት። ወደ ውስጥ ገብተው ሲመለከቱ ኢየሱስ በዚያ አልነበረም። አንዲት ሴት ቆይታ መቃብሮ አጠገብ ሆና ታለቅስ ነበር። ኢየሱስም ወደ እርሷ ቀረበ። እየሮጠችም ለሌሎች ደቀ መዛሙርት የምሥራች ልትናገር ሄደች። ኢየሱስም አልሞተም፣ ኢየሱስ ከሞት ተነሥቷል አለቻቸው። ኢየሱስም ወደ ደቀ መዛሙርቱ ቀርቦ በሚስማር የተቸነከሩ እጆቹን ያሳይ ነበር። እውነት ነበር፣ ኢየሱስ እንደ ገና ሕያው ነው። ውሸታሙንም ጴጥሮስ ይቅር አለው። ስለ መነሣቱም ለሰዎች ሁሉ የምሥራች እንዲናገሩ ለደቀ መዛሙርቱ ነገራቸው። የመጨረሻ ፋሲጋ ይህ ታሪክ የሚገኘው የእግዚአብሔር ቃል በሆነው መጽሐፍ ቅዱስ ውስጥ በማቴዎስ ምዕራፍ 26 እስከ 28፣ ሉቃስ ከምዕራፍ 22 እስከ 24፣ ዮሐንስ ወንጌል ከምዕራፍ 13 እስከ 21 ነው። የቃል ፍቺ ያበራል። መዝሙረ ዳዊት ምዕራፍ 19 ቁጥር 130። መጨረሻ ይህ የመጽሐፍ ቅዱስ ታሪክ የሚያስተምረን ግሩም ስለሆነው አምላካችን እግዚአብሔር እኛን በመፍጠሩ እሱን እንድናውቀው ነው። እግዚአብሔር ኀጢአት ብሎ የሚጠራውን ክፉ ነገር እንዳደረግን ያውቃል። የኀጢአት ደሞዝ ሞት ነው። ነገር ግን እግዚአብሔር በጣም ስለወደደን አንዱንና ብቸኛ ልጁን ለቀራኔው መስቀል ሞት አሳልፎ በመስጠት እንዲሞትና የኀጢአታችንን ዋጋ በእኛ ምትክ በመሞት እንዲከፍል አደረገው። ኢየሱስ ከሞት ከተነሳ በኋላ በምድር ላይ ቆይቶ ወደ ሰማይ ወደ አባቱ አረገ ያላመነን እኛም በኢየሱስ አዳኝነት ብናምን እና ኀጢአታችንን ይቅር እንዲለን ብንለምነው ይቅር ይለናል። ደግሞም ያደርገዋል። እሱ በእኛ ውስጥ ይኖራል፣ እኛም በእርሱ ውስጥ ለዘላለም እኖራለን። አሜን። ይህ እውነት እንደሆነ ካመናችሁ እግዚአብሔርን እንዲህ በሉት። ጌታ ኢየሱስ ሆይ፣ አንተ አምላክ እንደሆን ካምናለሁ። ነገር ግን ለእኔ ኀጢአትን ለመሞት ስትል ሰው ሆነ። አሁን ደግሞ ሕያው ነህ። እባክህ ወደ ሕይወቴ ግባ፣ ኀጢአቴን ይቅር በል በዚህም አዲስ ሕይወት አሁን ይኖረኛል። አንድ ቀን ከአንተ ጋር ለዘላለም ለመኖር ወደ አንተ እመጣለሁ። ላንተ እንድኖርና እንደ ልጅ እንድታዘዝ ርዳኝ። አሜን። በየዕለቱ መጽሐፍ ቅዱስን በማንበብ ከእግዚአብሔር ጋር ተነጋገር። ዮሐንስ 3:16